the voice of America. ቀጣዩን የኢትዮጵያ ጠቅላይ ሚኒስትር የሚመርጠው የኢህአደግ ምክር ቤት ስብሰባ ተጀምሯል ዛሬ የኢህአደግ በስልጣን ላይ በቆየባቸው ሀያ ሰባት አመታት ማን ሊመረጥ እንደሚችል መገመት ያልተቻለበት እንደዚህ አይነት የምክር ቤት ስብሰባ አካሄደው አያውቅም እስክንድር ፍሬው ተከታዩን ዘግቧል 180 አባላት ያሉት የኢህአዴግ ምክር ቤት ስብሰባ ነው በዛሬው ዕለት መጀመሩ የተገለጸው። በመንግስት የመገናኛ ብዙኃን የተጠቀሰው የግንባሩ መግለጫ እንዳመለከተው ምክር ቤቱ በስራ አስፈጻሚ ኮሚቴው ተገምግሞ በቀረበለት ሪፖርትና በተዘጋጀ ሰነድ ላይ ይወያያል። ይህንን የምክር ቤት ስብሰባ ይበልጥ እንዲጠበቅ ያደረገው ግን በሪፖርቱና በተዘጋጀው ሰነድ ላይ ከሚደረገው ውይይት በኋላ እንዲካሄድ የተያያዘው አጀንዳ ነው። ይህ አጀንዳ የግንባሩን ሊቀመንበር ብሎም የአገሪቱን ጠቅላይ ሚኒስትር መምረጥ ወይም በኢህአዴግ አገላለጽ የአመራር ክፍተት መሙላት ነው። ኢህአዴግ በስልጣን ላይ በቆየባቸው ባለፉት 27 ዓመታት ሊቀመንበሩን ብሎም የአገሪቱን መሪ ሲቀይር የአሁኑ ለሁለተኛ ጊዜ ይሆናል። ነሐሴ 2004 ዓም የረጅም ጊዜ ሊቀመንበሩና የአገሪቱ ጠቅላይ ሚኒስትር መለስ ዜናዊ በድንገት ከዚህ ዓለም በሞት ሲለዩ ተተኪያቸው ማን እንደሚሆን ካሁኑ የተሻሉ ግምቶች ነበሩ። እናም ያኔ የአቶ ኃይለማርያም ደሳለኝ መተካት በብዙዎች ዘንድ ተገምቶ ነበር። የዘንድሮ ሁኔታ ግን ከዚያን ጊዜው የተለየ እንደሆነ ነው ተንታኞች የሚያምኑት። የተለያዩ ምክንያቶችንም ይጠቅሳሉ። አንደኛ፣ የአገሪቱ ሁኔታ የተረጋጋ አይደለም። እናም የጠቅላይ ሚኒስትሩ ምርጫ ይህንን ወቅታዊ ሁኔታ ከግምት ማስገባቱ አይቀርም ባይ ናቸው። በአራቱ የኢህአዴግ አባል ድርጅቶች መካከል የሚንጸባረቁ ልዩነቶችም እዚህ ላይ መጠቀስ እንዳለባቸው እነዚሁ ተንታኞች ያምናሉ። በተለይ የአስቸኳይ ጊዜ አዋጁ በጸደቀበት ወቅት ከኦህዴድ የፓርላማ አባላት የተሰጠው የተቃውሞ ድምፅ ፓርቲዎቹ በአንድ እጩ ጉዳይ ከጋራ መግባባት ላይ ለመድረሳቸው ዋስትና እንደሌለ አመላክቷል ይላሉ። ዛሬ ስብሰባውን የጀመረው የኢህአዴግ ምክር ቤት የአራቱ አባል ድርጅቶች ማዕከላዊ ኮሚቴ አባላት ስብስብ ነው። ከሁሉም ድርጅቶች 45 45 የሚወከሉበት፣ አንድ ሰው ለሊቀመንበርነት እጩ ለመሆን ከአንድ መቶ ሰማንያዎቹ አባላት የአንድ ሶስተኛውን ድምፅ ለመመረጥ ደግሞ 50 ሲደመር አንድ ማግኘት አለበት። የምክር ቤቱ አባላት ዛሬ ስብሰባውን የጀመሩት በስራ አስፈጻሚ ኮሚቴው የቀረበውን ሪፖርትና ሰነድ በመመልከትና በየግላቸው በማጥናት እንደሆነ የገዢው ፓርቲ ምንጮች ገልጸዋል። ከነገ ጀምሮ በዚሁ ሪፖርትና ሰነድ ላይ እንደሚነጋገሩ በመጨረሻም ሊቀመንበሩን እንደሚመርጡም ጠቁመዋል የገዢው ፓርቲ ምንጮች ሰሞኑን ለአሜሪካ ድምፅ እንደገለጹት ሊመረጥ የሚችለውን ሰው ከወዲሁ ማወቅ አይቻልም ለአሜሪካ ድምፅ ሬዲዮ እስክንድር ፍራዮ ከአዲስ አበባ